በዛሬው ዕለት የአፍሪካ የበሽታዎች መከላከልና መቆጣጠር ተቋም አፍሪካ ሲዲሲ ይፋ ያደረገው መግለጫ በአፍሪካ የኮቪድ 19 ቫይረስ ስርጭት መጨመሩን አመላክቷል። ባለፈው ሳምንት ብቻ አህጉሪቱ ሁለት መቶ ሀምሳ ሶስት ሺ የኮቪድ 19 ተጠቂዎችን የመዘገበች ሲሆን ይህም ከቀደመው ሳምንት በተጠቂዎች ቁጥር ሀያ አንድ በመቶ የጨመረ ነው። የሞት አህዙም ከቀደሙት ሳምንታት በአስራ አራት በመቶ ማደጉ ተገልጿል። የተቋሙ ዋና ኃላፊ ጆን ንካንጋ ሶንግ ይሄ ሁኔታ አሳሳቢ ነው ይላሉ። ወረርሽኙ አንዴ ሲያገረሽ አንዴ ደግሞ ሲረግብ እያየን ቆይተናል። ነገር ግን አሁን ወደ ዓመታዊ በዓሎች እየተጠጋን ስንመጣ አራተኛው ምናልባትም አምስተኛው ግርሻ ያሰጋናል። ባለፈው ዓመት የበሽታው ወጀብ ከዓመት በዓል በፊት ሳይሆን ከዓመት በዓል በኋላ ነበር ያጋጥመን። ይህንን ነገር ልብ ማለት ይኖርብናል። ባለፈው ወር ላይ በደቡብ አፍሪካ የተገኘው ኦሚክሮን የተሰኘው የኮቪድ-19 ዝርያም በሀገራቸው መገኘቱን 22 የአፍሪካ ሀገራት አረጋግጠዋል። ብዙ አፍሪካውያን እየተከተቡ ቢሆንም እስካሁን ድረስ ግን የተከተቡት 325 ሚሊዮን ብቻ ናቸው። አብዛኛው ሕዝብም የመጀመሪያውን ክትባት አላገኘም። ንካንጋሶንግ ታዲያ አህጉሪቱ የክትባት ጥረትን ለመደገፍ ዘመቻ ማድረግ ያሻታል ይላሉ። አዳዲሶቹ ቫይረሶች መምጣታቸውን ካወቅን በሀገር ደረጃ ትልልቅ ዘመቻዎችን ማከናወን ይኖሩብናል። በዚህ ረገድ ረጅም መንገድ ይቀረናል። ነገር ግን ለውጥ እያመጣን ነው። ሰዎች የመጀመሪያ ክትባታቸውን እንኳ ሳያገኙ ስለ ሶስተኛ ማጠናከሪያ ክትባት ማውራት አንችልም። የዘመቻችን ዓላማም የመጀመሪያውን ክትባት ያልወሰዱ ሰዎች እንዲወስዱ ማበረታታት ነው። ኬንያና አንዳንድ ሀገራት ያልተከተቡ ሰዎች ከመንግስት ተቋማት አገልግሎት እንዳያገኙ በማድረግ ሰዎች ክትባት እንዲወስዱ እየጣሩ ይገኛሉ።